እናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ መሰናዶች መካከል ችግር ነው። ገለባው እዚህ እንደምን ወደ መፍትሄ እናምጣለ ወደሚለው መጣን ስናይ ወደ ኢነርጂ መቀየር ይችላል፣ ወደ ከሰልነት መቀየር እንደሚችል ተረዳን። አራት ሚሊዮን ሰዎች በአመት በአለም ዙሪያ ይሞታሉ። ይህ ቁጥር ከኤች አይ ቪ ከቲቢ ና ከማሌሪያ በላይ የሰማናቸው ሀስኬት የተሰኘው የቴክኖሎጂ ተቋም መስራቾች የሆኑትን ዮሐንስ ኃይሌና ሆሀያት ብርሃኑን ነው። በቅርቡ የቶታል ኢነርጂ ስታርትፕር ውድድር ተሸላሚ ስላደረጋቸው የአማራጭ ኃይል ፈጠራ በምሽቱ ይኖሩናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ዝዩምር አለው። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። ወደ ቀዳሚው መሰናዶን እንሻገር። ቪኦኤ ወጣት ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ሀስኪ ዮሐንስ ኃይሌና ሆሀያት ብርሃኑ የተባለ ወጣት የሜካኒካል ምህንድስና ባለሙያዎች ያቋቋሙት የኢነርጂና የቴክኖሎጂ ድርጅት ነው። የቡና ገለባን ወደ አማራጭ ኃይል የሚለውጥ ማሽን ነድፈው በማቅረባቸው የዚህ ዓመት የቶታል ስታርታፐር የፈጠራ ውድድር ተሸላሚ ሆነዋል። በተለያዩ በመንግስትና የግል ተቋማት መድረኮች ላይም ለስራቸው እውቅናና ሽልማትን አግኝተዋል። ወጣቶቹ ዛሬ ምሽት ስለ እንቅስቃሴያቸው የበለጠ እንሰማለን። ስለ አጀማመራቸው ዮሐንስ ቀድሞ ይነግረናል። የአራተኛ ዓመት ተማሪዎች እያለን ኢንተርንሽፕ ወጣን ነበረ። በዛ ጊዜ የተለያዩ የቡና ዩኒየኖች የመጡ ሰዎችን ስለሆነ መሽን ትሬን የማድረግ ድል ጠጥሞን ነበርና በቲ ብሬክ ጊዜ ጥያቄ ጠየቅናቸው። ምን ችግሮች አሉባችሁ ምን ችግር ያጋጥማችኋል ብለን ጠየቅናቸው። የእነሱን ምላሽ የቡና ገለባ በጣም ክምር አለ፣ ይበሰብሳል፣ ይሸታል። ሌላችን ያውቡናል ይህን ችግር ብለን እኛ በጣም ደስ ይለናል የሚል አይነት ምላሽ ከእነሱ ተቀብልን፣ ብለን ሪሰርች ምሳት ጀመር ከዛ ኤሪያ ላይ ከዛ የሚተወሰኑ ነገሮችን አነበብን ውስጥ 280,000 ሜትሪክ ቶን በላይ በዓመት ይጣላል። ይሄ ቡና ገለባ ማለት ነው። ኢትዮጵያ ቡና አምራች ሀገር ናት፣ በዓለም ደረጃ አምስተኛ ደረጃ ላይ የምትገኘው አሁን ላይ እና በቃ ይሄ በጣም ቡና ገለባ አለ። ዚህ ችግር ነው ገለባው ዚህ እንደምን ወደ መፍትያ እናመጣለብን ወደሚለው መጣን ስናይ፣ ወደ ኢነርጂ መቀየር ይችላል ወደ ከሰልነት መቀየር እንደሚችል ተረዳን። ስለዚህ ያንን ነው ወደ ተግባር ለማምጣት ይሄድ ነው የመመደቂያ ጽሁፋችን ያደረግነው። ከዛም በኋላ ከተመረቅን በኋላ ወደ ስራ ነት ለማድረግ እየጣርን ያለ ነው ማለት ነው። የእናንተ የቴክኖሎጂ ውጤትም ሆነ ከቴክኖሎጂ ውጤቱ ጋር ተያይዞ የምታቀርቧቸው ምርቶች ምን አይነት ተጓዳዊ ችግሮችን ይቀርፋሉ? ምን አይነት ጠቀሜታ አለው? ለማህበረሰቡም ለስነ ምህዳሩም በአጠቃላይ ያለው ጠቀሜታ ምን ይመስላል? ሶስት ችግሮችን ነው በዋነኝነት አይደንቲፋይ አድርገን እየሰራን ያለ ነው። ቅድም ዮሐንስ እንደነገረ የመጀመሪያው የዌስት ፕሮብለም ነው፣ ወይም የተረፈ ምርት ችግር ነው። ሁለተኛው ደግሞ የሀይል እጥረት ነው። ሶስተኛው ደግሞ ኢንዶር ፖሊሽን ወይም የቤት ውስጥ አየር መበከል የምንለው ነው። እና የመጀመሪያዎቹን ሁለቱን የተወሰነ ስለነካካው ዮሐንስ ሶስተኛው ላይ ፎከስ ላድርግና ምናልባት ወደኋላ እንመለሳለን። የቤት ውስጥ የአየር መበከል ማለት በአብዛኛው በገጠሩ ኢትዮጵያም ሆነ በመላው አፍሪካ በመላውም ዓለም ያው እንጨት በቤት ውስጥ ለማብሰያነት እንገለገላለን። ይህም በምንገለገልበት ጊዜ በቤት ውስጥ በሶስት ጉልቻ የእንጨቱ ጭስ ቤቱን እየሞላው እያፈነው ነው ምግብ የሚበስለው። እና ይሄ ደግሞ በጣም እኛን ይህን ቁጥር ስናይ በሚያስደነግጠን ባስደነገጠን መልኩ አራት ሚሊዮን ሰዎች በዓመት በዓለም ዙሪያ ይሞታሉ። ይህ ቁጥር ከኤች አይቪ ከቲቪ እና ከማሌሪያ በላይ ነው ማለት ነው። በአመት እነዚህ ሶስት ትልልቅ ተላላፊ በሽታዎች ይህን ያክል ሰው አይገድሉም። የቤት ውስጥ የአየር መበከል ወይም ደግሞ ኢንዶር ፖሊሽን የምንለው ማለት ነው። በኢትዮጵያ ውስጥ ብቻ ደግሞ ወደ ሀምሳ ሺህ ሰዎችን ይገላል በአመት እና ይህንን ሙሉ ለሙሉ የሚያጠፋ ጋዚፋየር ስቶቭ የሚባል ጭስ አልባ ምድጃ ዴቨሎፕ አድርገናል ማለት ነው። ይህ ምድጃ እንጨትን ብናነድበት ክሰልን ብናነድበት ሌሎችም እኛም እናመርታቸውን ፔሌት እና ብሪኬቶችን፣ እነዚህ የተሻሻሉ የክሰል እንክብሎች እና የክሰል ፕሮዳክቶች ብንጠቀምበት ጭስ የማይኖረው እና ደግሞ እሱ ብቻ ሳይሆን የፊውል ኤፊሸንሲ በዘጠና ፐርሰንት ሊጨምር ወይም ደግሞ የነዳጅ ቁጠባ በጣም የሚያሻሽል ፕሮዳክት ሰርተናል። ከሱም በተጨማሪ ደግሞ አንድ የሰራነው ወደፊትም ለማስፋት የምናስበው በየመንገዱ የፋስት ፉዶችን የፈጣን ምግቦችን ለሚሰሩ ወጣቶች ዲስትሪቢዩት ሊደረግ የሚችል ፋስት ፉድ ፑሽ ካርት ወይም የሚገፋ ጋሪ ሰርተናል። እሱም በዚህ በዚሁ የጋዚፋየር ስቶቭ የሚሰራ ወይም በዚህ ጭስ አልባ ምድጃችን የሚሰራ ነው። ስለዚህ የተለያዩ ፕሮዳክቶች አሉን። እነዚህ ፕሮዳክቶች በጣም ችግር ፈቺ ናቸው። ከኤነርጂን ሴቭ ከማድረግ አንጻር እና ከተለያዩ ነገሮች አንጻር በጣም ጠቃሚ ናቸው። ወደፊትም ልንመጣበት የምናስበው ቴክኖሎጂ አሁን ኮንሰፕት ደረጃ ላይ ያለ አሁን ከጥቂት ጊዜ በኋላ ሞክረን ደግሞ ወደ ገበያ የምናውጣው የምንሞክረው ደግሞ ኤሌክትሪክ ማመ ኤሌክትሪክ ማመንጨት ከምን ከእነዚህ ፔሌት እና ብሪኬቶች ከተለያዩ ዌስቶች ሰማንያ አምስት ፐርሰንቱ በግብርና የሚተዳደር ሀገር ነው እና በጣም ሰፊ የሆነ የግብርና ምርት አለ። ከዛ ደግሞ ሰፊ የሆነ የግብርና ተረፈ ምርት ደግሞ አለ እና ይህንን ደግሞ ወደ ኤሌክትሪክ መጠቀም እንችላለን በጣም አፎርደብል በሆነ መንገድ ብዙ ቴክኖሎጂ ብዙ ዋጋ በማያስከፍል ብዙ ነገር ከውጭ በማናስመጣበት ሁኔታ ይህን ነገር ሽፋን መስጠት ስለምንችል ያንን ደግሞ ወደፊት የምንመጣበት ቴክኖሎጂ ነው። አሁን በእጃችን ያለው ደግሞ ይሄ ዮሐንስ የነገረህ ነው ማለት ነው። ይሄ እናንተ የፈጠራ ስራ ዓለም አቀፍና ሀገር አቀፍ ሽልማቶችንም እያሸነፈ ይገኛል። የብዙ ሰዎችንም ሕይወት እየለወጠ ይገኛል። እዚህ ቦታ ከመድረሳችሁ በፊት ግን የራሱ ውጣ ውረድ እና ፈተና ያለው ይመስለኛል። ያልተለመደ ነገር ነው ይዛቸው የመጣችሁት። በሀይል አማራጭነት የሚታሰቡ ንጥረ ነገሮችና ቁሳቁሶች አሉ። የቡናን ገለባ ግን እንደ ሀይል አማራጭነት ይዞ የመምጣቱ ሀሳብ አዲስም ነው እንግዳም ነው። የማሳመኑ ሂደት ምን አይነት ነገሮችን ፈጠረባችሁ? ያለውን ውጣውረድ እስቲ ዮሐንስ ጠቅልላ አድርገህ አስረዳን። ይህንን ወደ ተግባር በምናመጣበት ጊዜ ብዙ ቻሌንጆችን አጋጥመውናል። አንደኛው ቻሌንጃችን ምንድን ነው? ፕሮዳክቱን ሰዎች ማሳየት ያስፈልጋል። መጀመሪያ ሰዎች ይህን ሀሳብ እንዲቀበሉን፣ ይህን ሀሳብ እንዲያምኑበት ማሳየት ነበረብን። ስለዚህ ትልቁ ቻሌንጅ ነበር ለእኛ ከዛም በኋላ ያንን ነገር ለመፍታት የተለያዩ አይነት እርምጃዎችን ወስደን ነበረ። ከተለያዩ ድርጅቶች ጋር ኤንጂዎች ጋር በመነጋገር ፕሮቶታይፕን በመስራት እና ያንን ፕሮዳክት ለማሳየት ችለን ነበረ። እና ሰዎችም ይሄን አይነት ሚንሶችን መጠቀም ፕሮዳክታቸውን ማሳየት ይኖርባቸዋል ብለን እናስባለን። እነዚህን ቻሌንጆች ግን ከሰዎች ጋር በመተባበር ከሰዎች ጋር ጥሩ ኮሚኒኬት በማድረግ ያንን ፕሮዳክት ማውጣት ያስፈልጋል። ምክንያቱም በተለያዩ ሴክተሮች ሰዎች ብዙ ችግሮች አሉባቸው። እነዚህን ችግሮች ደግሞ ወደ ተግባር አውጥተን ለሰዎች መፍትሄ መሆን መቻል አለብን ብዬ አስባለሁ፣ እና ጠንካራ መሆን ወደ ፕሮዳክት ነገሮችን መቀየር ያስፈልጋል። ጥሩ ኮሚኒኬት ማድረግ እና ኦፖርቹኒቲዎችን መጠቀም ሰዎች የሚጠበቅ ነው ብዬ አስባለሁ። ሁለት አይነት ስራዎችን ነው አሁን እየሰራች ይችላቸ። በአንድ በኩል ይሄ አቅርቦ የመሸጡ የንግዱ ጉዳይ አለ። ሁለተኛው ደግሞ በርካታ ሰዓትና ትኩረት የሚፈልግ የፈጠራ ባለሙያነት፣ የመሐንዲስነት፣ የነዳፊነት ስራም ጎን ለጎን ትሄዳላችሁ። እንዴት ነው ይህንን አቻችላችሁ መሄድ የቻላችሁት? ሁለቱ ነገሮች እንዳይጋጩ ለማድረግ የምትሄዱበት እስኪ ሂደት ምን ይመስላል የሚለውን ሆሀ ያጠቅልል አድርገን ገረን እኛ ሜካኒካል ኢንጂነሮች ነን። እና እንደ ሜካኒካል ኢንጂነሮች የምናምነው ነገር አለ። ይህ ምንድን ነው? ቴክኖሎጂን ወደ ሀገር ማምጣት አለብን። እና ደግሞ ሀገራችንን ወደፊት ለመሄድ በኛው በራሳችን ነገሮችን ፈጥረን የራሳችንን ችግሮች በራሳችን ፈጥተን ነው ወደፊት መሄድ ያለብን ብለን እናምናለን። እና እንደ ማንኛውም አይነት ነጋዴ አንድን ነገር ከውጭ አምጥተን ከዛ አባስተን የሆነን ምርት ለገበያ ማቀብ ብቻ ሳይሆን እኛ ይህን ነገር ሰራ ነው የሚለውን ነገር እንፈልገዋለን። እኛ ይሄ ማሽን ፔሌታይዝንግ መሽን የሚባለው ያው ከተለያዩ ፕሮዳክቶቻችን መካከል አንደኛው ኢትዮጵያ ውስጥ ማሽኑ ከዚህ በፊት ተሰርቶ እንግዲህ እኛ አናቅም። የሚያቅ ሰው ካለ ሊያርመን ይችላል ሁለተኛው ፕሮዳክታችን አለ ከዚህ በፊት ማሽኑ ተሰርቶ ያውቃል ከዚህ በፊት ነገር ግን ይሄ መጀመሪያው ተሰርቶ ያቅም እና እኛ በዩኒቨርሲቲ ዲዛይን አድርገን የዩኒቨርሲቲ መምህራንና ኤክስፐርቶች ፈትነውት ይሄ ነገር ጥሩ ነው ብለው አፕሩቭ አድርገው ስህተታችንን አርመው ከዛ ደግሞ ታላላቆቻችን በዚህ ሙያ በሜካኒካል ኢንጂነሪንግ ሙያ ያሉ ሰዎች ደግሞ አስተያየት ሰጥተውበት ይህን በዚህ አድርጉ ይህን በዚህ አድርጉ ብለውን ፈትነውን። ከዛ ደግሞ ፕሮዳክቱን መሬት ላይ አውርደን ፕሮቶታይፕ ሰርተን ከዛ ደግሞ ማሽን ሰርተን ወደ ምርት መምጣት ይሄ ትልቅ ትልቅ ጆርኒ ነው ብለን እናስባለን። እንደ እንደ ንግድ ብቻ ትርፍን ብቻ አይተንም ብለን አይደለም የምንሰራው ማለት ነው። እና ወደፊትም በዚህ ነው መቀጠል የምንፈልገው፣ ለቀጣዩም ትውልድ ለቀጣዩም፣ ለወጣቶቻችን ለታናናሾቻችንም ይህን ማሳያ ስለምንፈልግ ማለት ነው። ዮሐንስ፣ ወደ አንተ ልመለስ። የአንድ ምርት ወይንም የአንድ ፈጠራ ውጤት ብቃቱ የሚለካው በተጠቃሚዎች አይንና ሚዛን ነው ይባላል። የእናንተን እቃዎች፣ የእናንተን ምርቶች፣ የቴክኖሎጂ ውጤታችሁንም የተጠቀሙ ሰዎች ምን አይነት ምላሽ ሰጧችሁ እስካሁን ድረስ? ይሄኛን አይነት ፕሮዳክቶች በጣም በርካታ ሰዎች ይፈልጉታል። ስለ ሀሳቡ በምናወራበት ጊዜ ራሱ ይሄንን ፕሮዳክት በጣም ደስተኞች ናቸው። ምክንያቱም ብዙ ሰዎች በጭስ ምክንያት ይቸገራሉ። ክሰልን በመጠቀም ደግሞ ከፍተኛ ዋጋ ስለሚከፍሉ፣ በከተማ ላይ ደግሞ በጣም ስለማይገኝ ክሰል እና ማገዶ እንደ ልብ ስለማይገኝ ማለት ነው የመቸገር አይነት ባህሪ ያለ ንጽህናው፣ ንጹህነቱ ለብዙ ሰዎች ትልቅ ችግር ነው እና በተለይ ስቶቫችን ላይ ደግሞ ሰዎች በጣም ደስተኞች ናቸው፣ ክሊን ከመሆኑ አንጻር ማለት ነው። ከመለየታችን በፊት ስለመጪ የዘመን እቅዳችሁ ንገሩኝ። ለማስ ፕሮዳክሽን ወይም በብዛት ለማምረት የሚሆንን ማሽን እየሰራን እያመረትን ያለነው ቃሊቲ ባለው ወርክሾፕ ፓርትነር አርገ እንደምንሰራበት እሱን አምርተን ጨርሰን ከዛ በኋላ አሁን ወደ ሙሉ ገበያ ለመግባት እና ቅዳለን በአጭር ቢበዛ በሁለት ወር እግዚአብሔር ከረዳን በሁለት ወር ውስጥ በቀጣዩ አመት መጀመሪያ ላይ ይሄን እነዚህን ፕሮዳክቶች በስነስርዓት ወደ ገበያ ለማስገባት ነው ቅዳችን። ይሄ አሁን እስካሁን ባገኘናቸው ሽልማቶችና ከኤንጂኦ ባገኘነው ድጋፍ ነው እስካሁን ያለውን ርቀት መጓዝ የቻልነው። በትልቁ ደግሞ ከዚህም ባደገ በትልቅ ፋብሪካ ሳይዝ መጠን ለመስራት በቀጣዩ አመት ላይ እቅዳችን ከኢንቨስተር ጋር ሊሆን ይችላል ከባንኮች ጋር ሊሆን ይችላል የፋይናንሲንግ ኦፖርቹኒቲ ካገኘን በትልቁ ለማምረት እና በብዛት ለመስራት እናስባለን። ሆህያት ብርሃኑና ዮሐንስ ኃይሌ ሀስኪ ስለተሰኘው አማራጭ የኃይል ምንጭ እንዲያስተዋወቀ ስላለው ተቋማችሁ እና ተያያዥ ጉዳዮች ለአድማጮች ለተመልካቾች ስለነገራችሁልን በእጅጉ አመሰግናለሁ። መልካም እድል ይግጠማችሁ። ሌሎች ነገሮችን ሰርታችሁ ዳግም እንደምንገናኝ አስባለሁ። መልካም ምሽት ይሆንላችሁ። ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ኢትዮጵያውያን ወጣቶች ከቤተሰብ ከመምህራን ለየት ብለው በሚስጥራዊ መንገድ ለመግባባት እንዲሁም ለሹፈትና ለጨዋታም ሲሉ የተለያዩ ቃላቶችን በየጊዜው ይፈጥራሉ። እነዚህ ቃላቶች ታዲያ በተለምዶ የአራዳ ቋንቋ ይሰኛሉ። የደንገረሙ እነዚህ ቃላቶች ሁሉም ሰው እንዲረዳቸው ለማድረግ ማህበራዊ ሚዲያውን በመጠቀም መከተብ የጀመረችው ወጣትና የአራዳ ቋንቋን ምንነት ለመረዳት ደግሞ በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህር የሆኑትን ፕሮፌሰር ዘላለም ሊዮን አነጋግራ ቀጣዩን መሰናዶ አሰናድታለች። ትላንት ኮሶ ጠጣው፣ ዛሬን መረረኝ፣ እስቲ አራዳ ለውጣ፣ ብርቱካን ባገኝ ተብሎ ቅኔ የተቀኘለት የአዲስ አበባ ከተማው የቀድሞ አራዳ የአሁኑ ፒያሳ በዘመኑ ብርቱካን ተብሎ የተገለጹት ቆነጃጀት ብቻ ሳይሆኑ ለየት ያሉና ሰወር ያሉ ቃላቶችን የሚጠቀሙ ወጣቶች የሚተራመሱበት ነበር። እነዚህ ቃላቶች ታዲያ ለዘመናት የአራዳ ቋንቋ ተብለው በየጊዜው እየታደሱ እየተቀያየሩ፣ በየሰፈሩ በየክልሉ፣ በየቀየው እየተወለዱ እያደጉ እየሞቱ ዘልቀዋል። በአዲስ አበባ ዩኒቨርሲቲ ከሰላሳ ዓመታት በላይ የስነ ልሳን ትምህርት ክፍል ያስተማሩት ፕሮፌሰር ዘላለም ሊሆን መጀመሪያ የጠየቅናቸው ታዲያ አራዳ ማለት ምን ማለት ነው ስንል ነበር። ያራዳ እንግዲህ በአማርኛ መዝገበ ቃላት አንድ ወደ ከፍታ ቦታ የሚያወጣ መንገድ አይነት ነገር ብለው የሚተረጉሙታሉ፣ የገበያ ቦታ ብለው የሚተረጉሙታሉ። ለማንኛውም ግን የቦታ ስም የነበረ በኋላ ደግሞ እዛ አካባቢ ተወልደው ያደጉ ልጆች ራሳቸውን ከሌሎች አካባቢ ልጆች ለመለየት የራሳቸው ቃላት እየፈጠሩ የገቡበት በአንድ ቃል በሁለት ቃል እየተጀመረ እየሰፋ እየሰፋ የሄደ ራሳቸው ምስጢር ለማውራት ከአካባቢያቸው ካሉ ሰዎች፣ ከፖሊሶች ሊሆን ይችላል፣ ከጸጥታ ሰዎች ሊሆን ይችላል፣ ከወላጆቻቸው ሊሆን ይችላል፣ ከመምህራኖቻቸው ሊሆን ይችላል፣ ተለይተው በተለየ ሁኔታ ለመግባባት የተፈጠረ የመግባቢያ መሳሪያ ነው። በዚህ በአራዳ ቋንቋ ላይ አንድ ሁለት ጥናቶች አይቻለሁ። አንዱ መሀሪ ዘመላክ ይባላል። እዚያው እናንተ አገር አሜሪካ የሚኖር በፊትን የተባሪ የነበረ የጻፈውን አይቻለው። አንድሪያ ሆሊንግተን የምትባል አንድ ጀርመናዊት የጻፈችውም አለ በዚህ በአራዳ ቋንቋ ላይ ሌሎችም የጻፉት ጽሁፍ አለ እና ምንድነው አነሳሱን፣ እድገቱን፣ አንዳንዴም ሊከስም ይችላል። በየአፍሪካ ከተሞች ናይሮቢ ቢኬድ፣ ሌጎስ ቢኬድ ወይም ጆሃንስበርግ ቢኬድ አሉ እንደ እንዲህ አይነት የከተማ የከተሜ ቋንቋዎች እና ቅድም እንዳለው አሁን አራዳ ሲተረጎም የቦታ ስም፣ የገበያ ስም ወይም የከፍተኛ ቦታ የሚወስድ መንገድ ስምን ብለን ንተረጉመው። አሁን አሁን ሰው አራዳን የሚተረጉመው በ- የቀልጣፋዎች፣ አራዳ የቀልጣፋ ብልጣብልጥ የሆኑ ወጣቶች፣ የከተማ ልጆች ብለው የሚተረጎሙ አሉ። አንዳንዶቹ ደግሞ አራዳ የሚለውን ቃል በተለየ መንገድ ሊተረጉሙት ይችላሉ። ማለት እንዲህ ተቅልጥፍና ከብልጥነት ከከተሜነት ወጣ ባለ መንገድ በዚህ ሱስ የተጠመደ በዛ ሱስ የተጠመደ እንደዛ እንደዛ አይነት ትርጉም የሚሰጡት አሉ። ጥናቶች ላይ እንደሚመለከተው ይሁን እንጂ የአራዳ ቋንቋ የሚባለው ቋንቋ የሚለውን መስፈርት የሚያሟላ አይደለም ይላሉ። ፕሮፌሰር ዘላለም እንግዲህ የአራዳ ቋንቋ እኔ አራዳ ሆኜ ባላየውም ቋንቋነቱ ጠራጣሪ ነው። የአራዳ ቋንቋ የአራዳ ልጆች መግባቢያ መሳሪያ ነው ብንልም አራድኛ የሚልም ልክ እንደ አማርኛ እንደ እንግሊዝኛ አራድኛ ብለውም ስም ያወጡለት ይመስለኛል። እንግዲህ ቋንቋ እንደምንለው እንደ አማርኛ ወይም እንደ ኦሮምኛ፣ እንደ እንግሊዝኛ፣ እንደ አረብኛ ራሱን የቻለ ብዙ ተናጋሪዎች አሉት፣ ሙሉ ሰዋሰው ያለው ቋንቋ ነው ልንል አንችልም። ግን የአራዳዎች ወይም የአራዳ ልጆች የከተማ ልጆች በተለይ ደግሞ የመሀል ከተማ ልጆች የመግባቢያ መሳሪያ ነው። በዚህም መጠነኛ ቃላትን ይዞ እነዛው አራዳመን የሚሉት የህብረተሰብ ክፍሎች በአብዛኛው ወጣቶች የሚግባቡበት የመግባቢያ መሳሪያ ነው ማለት ነው። የምንችል አንድ ቋንቋ ቋንቋ ለመሰኘት አረፍተ ነገር ኖሮት የተወሰኑ የህብረተሰብ ክፍሎች የሚግባቡበት የአፍ መፍቻ ቋንቋ መሆን የሚችል ሰዋሰው ያለውና ሌሎችም ባህሪያት ያሉት እንደሆነ ፕሮፌሰር ይገልጻሉ። በዚህ መልኩ ደግሞ የአራዳ ቋንቋ ከመግባቢያነት ሊያልፍ አይችልም ይላሉ። የአራዳ ቋንቋ ቃላቶች ታዲያ በዚህ በማህበራዊ ሚዲያ ዘመን በኢንስታግራም እና በፌስቡኮች ላይ እያሰባሰቡ ከነትርጓሚያቸው ና ከነተፈጠሩበት አካባቢ የሚሰድሩ ወጣቶች ይገኛሉ ከነዚህ ወጣቶች መካከል አንዷ የሆነችው ህይወት አበበ ከዓመታት በፊት በገጠማትና ጥያቄን በአጫረባት ቃል የተነሳ አራድኛ የተሰኘ ገጽ ህያው ልታደርግ ትችላለች የመጀመሪያ ያሰብኩት ከአራት ዓመት በፊት ነው እና ያኔ እንዲሁ ከተማ ውስጥ የሆነ ቃል ሳማና ከየት ነው የመጣው? ይሄ ቃል ማን የፈጠረው? ምን ማለት ነው ራሱ የሚለውን ሁሌ ግራ የሚያጋባኝ ነገር ነበርና እንዴት ቋንቋ ራሱ እንደሚቀየር እንደት እንደሚያደርግ ሳስብም ሁሌም ኢንትረስት የሚያደርገኝ ነገር ነበርና፣ ከዛም ምናልባት በሶሻል ሚዲያ ሰዎችን ብጠይቅ እና በሱ ቃላት ቢሰበሰቡ እና ሌሎች ሰዎች ሼር ካደረኩ ሁላችንም መግባባት እንችላለን ብዬ አስቤ ነው። ህይወት የፈጠረችው አራደኛ የተሰኘው የማህበራዊ ሚዲያ ገጽ የተለያዩ የአራዳ ቃላቶችን አካባቢያዊ ትርጉም በሰለጠነው ሀገር አርባን ዲክሽነሪ በተሰኘው መልኩ ይከትባል። ህይወት ቃላቶቹን ለመሰብሰብ በዛው በገጹ ላይ ሰዎች አዳዲስ ቃላትን ከነትርጓሚያቸው የሚያሰፍሩበትም አማራጭ አቅርባለች። በጣም ብዙ አዲስ ቃላት ሁሌም ይፈጠራሉ እና ሁሉንም መከታተል እራሱ ከባድ ነው። ይሄኛው እኔ አሁን ምሰራው ስራ ሰዎች ነው የሚልኩት፣ እና አንዳንድም ሰዎች ስገናኝ ጠይቃለሁ። የምታውቁት ቃል አለ ወይ የሰማችሁት አዲስ ነገር ወይ፣ እነሱ እራሳቸው ዝም ብለው ካሉትም ምን ማለት ነው፣ ከየት የመጣ ይመስላችኋል ብዬ እጠይቃለሁኝ። ለምሳሌ የሆነ ቃል ሰሚና ሰዎች ነግሻለሁ ይሄ እኮ ከመርካቶ አካባቢ ነው በብዛት እንደዚህ የሚባለው፣ ወይ ጨርቆስ ነው እንደዛ። ታቢ ያቃለኝ ብዙ ጊዜና ከኗኗራችን የሚመጣ ነው። ፕሮፌሰር ዘላለም ሊዮ፣ ታዲያ እነዚህ ቃላቶች ቋንቋ ለሚባል ክብር ባይበቁም እንኳን የሚነገሩበትን ቋንቋ ለማበልጸግ ግን ሰፊ የሆነ ሚና አላቸው ይላሉ። በአማርኛ ላይ ለምሳሌ ያሳደረው ተጽዕኖ እኔ ጉዳቱ አይታየኝም አሁን ኢንስታግራም ወዚህ በዚህ በዘመናዊው መገናኛ ብዙኃን የሚጠቀሙትን ብዙ አላይም። የዛ ብዙም ተጠቃሚ አይደለሁም። ነገር ግን ቋንቋን ያሳድጋል ህብረተሰቡ ከተቀበለው። ምን ለምሳሌ እነሱ ፍሪክ፣ ሀርደኛ ጀለስ፣ ፍንዳታ፣ ቢጫ፣ አየር ባየር እንዲህ አይነት ቃላትን ይጠቀማሉ እና አማርኛ በሚፈልግ ጊዜ እነዚህን ቃላት ሊወስዳቸው ይችላል። አሁን አየር ባየር የሚለው ቃል እኮ የሁሉም ሰው መጠቀሚያ ሆኗል። በፊት ግን ታክስ የማይከፈልባቸው እቃዎችን ለመግለጽ የወጣ ነበር። እንደ አንዳንድ ቦታ ላይ እንደ ተረዳሁት ደግሞ ትናንሽ ልጆች አንዳንድ ለታላላቆቻቸው አንዳንድ የሚጠቁሟቸው ወይም የሚነግሯቸው ምስጢሮች ነው። አየር ባየር የሚል ትርጉም እንዳለውም ሰምቻለሁ። አንዳንድ ጊዜ የአራዳ ቋንቋን በጎጂነቱ የሚያዩ ሰዎች ሊኖሩ እንደሚችሉ መዘንጋት አያስፈልግም። ለምሳሌ የፀጥታ ሰዎች በእነዚህ ቃላት ወደ ታሰበው ጉዳይ አይደርሱ ሊቀሩ ይችላሉ። ስለዚህ በእነሱ አይነት ሲታይ ለምሳሌ ይሄ ጎጂ ሊሆን ይችላል። ግን በተደጋጋሚ እንዳልኩት ቀረብ ብሎ ማጥናት ብዙ ሰው ይጠቀምበታል እና ቋንቋን በቃላት ደረጃ በመጠኑም ቢሆን ሊደግፍ የሚችል ይመስለኛል። አሁን እነዚህ ሰዎች ግለሰቦች የጀመሩት ጥናት ነው ወደ ዲጂታል ነገር ማሳደግ ውስጥ ከገቡ ውጤቱን ማየት ነው እንግዲህ። እኛም እነሱን ልናግዛቸው እንችላለን፣ እነሱም እኛን ሊያግዙ ይችላሉ። በአጠቃላይ ሁሉም ሰው ቋንቋውን ሊያሳድግበት ይችላል። ፕሮፌሰር ዘላለም ሊዮ እንደ ህይወት ያሉ ወጣቶች እነዚህን ቃላቶች ከትበው ማቆየታቸው መልካም መሆኑን የአራዳ ቋንቋም ይበልጥ ሊጠና የሚገባ መሆኑንም ጠቁመዋል። ህይወት ታዲያ አራደኛ ገጽ ከተለያዩ አካባቢዎች የሚመጡ ቃላቶችን ለመቀበል ዝግጁ መሆኑን እና ሰዎችም ሊሳተፉ እንደሚገባ አስታውቃለች። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቤና፣ ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ለምሽቱ ወደያዝንላችሁ ወደ ሌላ ዘገባ እንሻገር። የሚችጋን ዩኒቨርሲቲ ተመራማሪዎች ከቆሻሻ ማስወገጃዎች የሚገኝ መረጃን በመመልከት የኮቪድ-19 ስርጭትን ስፋት ለመረዳት የሚያስችል ሳይንሳዊ አሰራር ፈጥረዋል። ይህን የተመለከተውን ዘገባ በመቀጠል እናሰማችሁ። ከሚችጋን ግዛት ዩኒቨርሲቲ የሚወጣው መጥፎ ሽታ ያለው ጉድፍ ቆሻሻ ብቻ አይደለም፣ ለሕብረተሰብ ጤና የሚበጅ መሳሪያም ጭምር እንጂ። በዩናይትድ ስቴትስ የሚገኙ በኮሮና ቫይረስ ጉዳይ ሀሳብ የገባቸው ኮሌጆች የቫይረሱን ዘረመላዊ ፍጥረት ለመረዳት ይህንን መሰል የቆሻሻ ፍሳሽ ማስወገጃዎችን ሲመረምሩ ሰንብተዋል። ጆዋን ሮስ በሚቺጋን ዩኒቨርሲቲ የውሃ ምርምር ክፍል ኃላፊ ናቸው። በግቢያችን ውስጥ ያሉ ተማሪዎች በማደሪያ ክፍላቸው ውስጥ ታማሚ ባይኖር እንኳን የቫይረሱ ናሙና ስለመኖሩ አስቀድመን ለማስጠንቀቅ ለመግባባት እየተጠቀምንበት እንገኛለን። ባለሙያዎች ይሄ ዘዴ ህመምተኛ መሆናቸውን የማያውቁ ሰዎችን ለመቀ የሚያስችል ብዙ ውጪ የማይጠይቅ መላ ነው ይሉታል። ማሂጅ ሉናኒ የአኳሳይት ተቋም ኃላፊ ናቸው። የበሽታ ምልክት የማያሳይ ሰውን አሊያም የቀደመ የሐኪም ምርመራ ያላደረገን ግለሰብ በማወቅ ረገድ የፍሳሽ ማስወገጃው መርሃ ግብር አበይት ሁኔታዎችን ከማስቀረት አንጻር ጠቀሜታ አለው። ዘትሮይ መቀመጫውን ሚቺጋን ላይ ያደረገ ተቋም ነው። ከኦክላንድ ዩኒቨርሲቲ ጋር በመተባበር በቆሻሻ ውሃ ውስጥ ቫይረስ መኖሩን የሚመረምር ቤተ ሙከራ ለማቋቋም ተባብረዋል። አጥኚዎቹ ሙከራው እስካሁን በእርግጠኝነት በማኅበረሰቡ ውስጥ ምን ያክሉ ከቫይረሱ ጋር እንደሚኖሩ እንዳላሳየ ይናገራሉ። ይሁንና የተጠቂዎችን ቁጥር መጨመርና መቀነሱን ግን ማወቅ ችለዋል። ይህ ማሳያ ታዲያ ከመደበኛ ምርመራ በፊት አሊያም በሽተኞች ለሐኪም ቤት ከመዳረጋቸው በፊት ያለውን አዝማሚያ ቀድሞ ጠቋሚ ነው። ካንዳስ ሚለር በሜኮብ ክፍለ ግዛት የህብረተሰብ ስራ ኮሚሽነር ናቸው። ከደም ምርመራ ብዙም የተለየ አይደለም። ወደ መታጠቢያ ቤት ስትሄዱ ቫይረሱን ታሰራጫላችሁ። የበሽታው ምልክት ላይታይባችሁ ይችላል። ያም ቢሆን ግን ቫይረሱን ልታሰራጩ ትችላላችሁ። ሚለር እና ሌሎች ባለሥልጣናት ከፍሳሽ ማስወገጃው ምርምር የተገኙ ትምህርቶች ለወደፊቱ በሚገጥሙ የጤና ችግሮች ላይ እንደሚተገበሩ ተስፋ አድርገዋል።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 ስላመሻችሁ በእጅጉ አመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስመረ። እስካሁን አብረን ነበር። የነገ ሰው ይበለን። መልካም ምሽቱን ይላቸው።